መቀመጫውን ኤርትራ ያደረገውና በአቶ ዳዊት ኢብሳ የሚመራው የኦሮሞ ነጻነት ግንባር አንዱ አንጃ በተለያዩ የኦሮሚያ አካባቢዎች ሲያደርግ የነበረውን የትጥቅ ትግል በጊዜያዊነት ማቆሙን ዛሬ አስታውቋል። ምዕራብ ኦሮሚያ ውስጥ ሰሞኑን በተፈጸመው ግድያና ሁከት ውስጥ የድርጅታቸው እጅ እንደሌለ የስራ አስፈጻሚ ኮሚቴው አባልና ቃል አቀባይ አቶ ቶሌራ አደባ ማምሻውን ለቪኦኤ ገልጸዋል። ቶሌራን ያነጋገረችው ሲሆን ግርማ ተከታዩን ዘግባለች። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አደባ ድርጅታቸው ይፋ ስላደረገው ጊዜያዊ የተኩስ ማቆም አዋጅ አነጋግሪያቸው ነበር። ኦነግ ጦርነት እያካሄደ ነበሮ የሚል ጥያቄ አንስቼላቸዋለሁ ይሄ ጦርነት ለረጅም ጊዜ ላለፉት ሀያ ሰባት አመታት በኦሮሚያ ውስጥ በኦሮሞ ህዝብ ሰራዊት እና በኢትዮጵያ መንግስት ሰራዊት መካከል ጦርነት ሲካሄድ ነበር። ይህ ጦርነት በዚህ ጦርነት ብዙ ጉዳቶች እንደደረሱ ግልጽ ነው። ከቅርብ ጊዜ ወዲህ ግን የኦነግ ስራ አስፈጻሚ ኮሚቴ ወይም ደግሞ ከፍተኛ ሊ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝቶ የሀሳብ መለዋወጦችን አድርጎ ነበር። በዚህ ላይ በሁለቱም ወገን ወደ ሰላማዊ ድርድር መግባባት ላይ ተደርሷል። ይህንን የበለጠ ለማታካትና ለማራመድ ተብሎ የወጣ የተስዋት አዋጅ ነው። የት ነው ተገናኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት የተደረገው? ማና ማናቸው የተወያዩት በምን ሀሳብስ ላይ ነው የተወያዩት? ግንኙቱ የተካሄደው በአስመራ ከተማ ነው። ጠቅላይ ሚኒስትሩ ወደ አስመራ በመጡበት ጊዜ ውይይቱም ከከፍተኛ የሆነ ልኡካን ቡድን በሊቀመንበሩ በአቶ ዳውድ ኢብሳ በሚመራ ቡድንና በጠቅላይ ሚኒስትሩ መካከል ነው የተካሄደው። በዚህ ግንኙነት ላይ ሀሳብ መለዋወጦች ተደርገዋል። በአገሪቱ ውስጥ ያለውን ችግር በሰላማዊ መንገድ ለመፍታት በሁለቱም በኩል የሃሳብ መግባባት ነበር። በዚህ ላይ ነው ያተኮረው። እስካሁን ድረስ ይህንን ውይይት በተመለከተ እንግዲህ የኢትዮጵያ መንግስት በተለይ ጠቅላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ እያንዳንዱን እንቅስቃሴ ለህዝብ ይፋ ያደርጋሉ። ይህንም በተመለከተ ከኢትዮጵያ መንግስት እስካሁን ድረስ የተሰማ ነገር የለም። ለምንድን ነው እንግዲህ ምክንያቱም እኛ በእኔ በኩል ባለታችል ማቆ ነገር ቢኖር የውይይቱ መካሄዱ፣ አሁን ለሰላም ዝግጁ ነን፣ ከዚህ በኋላ ሀገር ውስጥ ለሚፈጠረው ማንኛውም ነገር ኦነግ ተጠያቂ አይደለም እያላችሁ ነው። ተኩስ አቁም ስምምነት የሚባለው የኦሮሞ ነፃነት ሠራዊት በተለያዩ የኦሮሚያ አካባቢዎች የትጥቅ ትግል ሲያካሂድ እንደነበረ ይታወቃል። በምስራቅም በደቡብም በምዕራብም እኛ የምንለው በህዝቦች ላይ በህገወጥ መንገድ ወይንም ደግሞ ሲቪልን በሲቪል ላይ ያተኮረ ምንም አይነት እርምጃዎችን የማንወስድ መሆኑን ነው እንወስድም አልነበረም፣ አንወስድም ወደፊትም። ግን ይሄ ተኩስ አቁም ስምምነት ኢትዮጵያ ሰራዊት በኩል ገብቶ መጥቶ እሚያጠቃን ከሆነ ከራሳችንን ከመከላከል ውጭ ምንም የምንወስደው እርምጃ የለም። ለጊዜውም ቢሆን እኛ ህጋዊ ታርጌት ተብሎ የሚወሰዱት እርምጃዎችን እንኳን ከመውሰድ እንቆጠባለን ነው በአጠቃላይ የዚህ ሰሞኑን በምዕራብ ኦሮሚያ ውስጥ ማንነታቸው ያልታወቁ ኃይሎች ግድያ መፈጸማቸው ሲገለጽ ቆይቷል። በሌላ በኩል የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ሰሞኑን በጨፌ ኦሮሚያ ስብሰባ ላይ በምዕራብ ኦሮሚያ የነበረውን የጸጥታ ማጣት በተመለከተ መንግስት ለሁሉም አካላት የሰላም ጥሪ ባደረገበት ሰዓት ለኦሮሞ ህዝብ ነፃነት ጠመንጃ ያነሳ ቡድን ከፍተኛ ጉዳት ማድረሱንና በህዝብና በመንግስት ኃላፊዎች ላይ ጉዳት መድረሱ አሳማኝ እንዳልሆነ አብራርተዋል። ወር ከሌሰ ኤሰ ቡቴን ኢሳኒ ወጋሜቅ ቡቱዳፍ ሂሙለኒ የሮኑ ነጋ ለለባ ጅሩት የሮኑ ነጋ ለብሳ ጅሩት ነጋፍ ጀኔ ባሲ ጉዳ ባስኔ ሙርቲ ጉርጉዳ ሙርቴሳ ጅሩት ትላንት ለስንት ዓመት የት እንደነበሩ ያልታወቁ እኛ ሰላም ስናውጅ ውጊ አውጀዋል። ምዕራብ ወለጋ እያየን ያለነው ይህን ነው። ይህ ለምን እንደሆነ ለእኛ ግልጽ አይደለም። ለህዝባችን ሰላም ሲሰሩ የነበሩ የመንግስት አመራሮችን ገድለዋል። አይተንና ሰምተን በማናውቀው መልኩ በእናትና ልጆች ፊት አባት ገድለው ሬሳ አቃጥለዋል። ይህ ነው ነጻ የሚያወጣው? ይሄ ጦርነት ደግሞ ኦሮሞ በኦሮሞ ላይ ያወጀው ነው። በምዕራብ ኦሮሚያ የምናየውም ይኸው ነው ብለው ነበር በማብራሪያቸው። በሌላ በኩል እንዲህ ላለው ድርጊት የእናንተ ድርጅት እጁ አለበት በሚል ወቀሳ ይሰነዘርበታል ብያቸው ነበር ለአቶ ቶሌራ አዳባ። ይሄ ነገር ከተሳሳተ መረጃ ላይ ተነስተው የሚዘግቡት ወይም ደግሞ የሚናፈስ ፕሮፓጋንዳ ዘመቻ ነው እንጂ ተጨፋች መረጃ የሌለው ወይንም ደግሞ እውነትነት የሌለው ነው። በእኛ በኩል በእርግጥ አንዳንድ አካባቢዎች የሰው መግደል ሁኔታዎች ነበሩ፣ መንገድ የመዝጋት ሁኔታዎች ነበሩ። ይህንንም ደግሞ በኦሮሞ ነጻ መከራዎችን የማያካሄዱ ብሎ ስለነበሩ ተደርሶበት በተለይም ደግሞ በነዚው ከተማ አቶ ጌታቸው አዲሱ የተባሉት ግለሰብ በቤታቸው ውስጥ መገደላቸው እንደተሰማ በአካባቢ የሚገኘው የኦሮሞ ነጻነት ሰራዊት እርምጃውን የወሰዱትን ሰዎች በቁጥጥር ስር ካዋለ በኋላ ለሕዝቡ የራሱን ውሳኔ እንዲሰጥ መልሶ ለሕዝቡ አትረክተዋል ማለት ነው። የግለሰብ በምንም ምክንያት ከኦሮሞ ነጻነት ግንባር ጋር ግንባር ላይ የሰሩት ምንም ነገር የለም። የምንገልበቱ ምክንያት የለም ማለት ነው። ግን ለምሳሌ ዛሬ የጀኔራል ብርሃኑ ጁላ ለአዲስ ዘመን በሰጡት መግለጫ የኦሮሞ ነጻነት ግንባር የተወሰኑ የታጠቁ ትናንሽ የሚባሉ ሀይሎችን በምዕራብ ወለጋ በኩል በገንዘብ ገዝተው በህብረተሰቡ መካከል እንደዚህ አይነት ነገር አነሳስተው ማድረጋቸውን ጠቅሰዋል። እና አንድ መቶ ዘጠና የደረሱ ሰዎች በቀበሌዎች በወረዳዎች አካባቢ ተበትነው ይህንን ስራ መስራታቸውን ገልጸው ቃለ ምልልስ ሰጥተዋል። ላለፉት ጊዜያት ወደኋላ መለስ ብለን ስናይ ኦነግን ለመምታት ብዙ ድራማዎች ሲሰሩ ነበር። ባልሰራው ወንጀል ሲወነጅሉ እንደነበረ ይታወቃል። አሁን የሚባለውም ሁኔታ አንደኛ ነገር የኦሮሞ ነጻነት ግንባር በገንዘብ ገብቶ ሰው አያታግልም ወይንም ደግሞ ቀጥሮ የሚያዋጋ ድርጅት አይደለም። አላማ አለው። ለአላማው የሚዋደቁትን በአላማው የሚያምኑትን ሰዎችን አሰልፎ የሚታገል ድርጅት እንጂ በገንዘብ ኃይል የሚንቀሳቀስ አለመሆኑ ለማንም ግልጽ መሆን ይኖርበታል። በዚህ በምዕራብ ወለጋ አካባቢ የተፈጠረውን ሁኔታ እናንተ እጃችን የለበትም፣ እኛ አይደለንም፣ በዚህ ድርጊት አልተሳተፍንም እያሉ ነው ያሉት። የኢትዮጵያ መንግስት ደግሞ በተለይ በዚህ በለውጥ ዙሪያ የሚንቀሳቀሱት በነ ዶክተር አብይ አህመድ ዙሪያ የሚንቀሳቀሱት ሰዎች ደግሞ ሀገሪቱ ሰላም እንድትሆን እንፈልጋለን እያሉ ነው። ኦፒዲኦ ነው ያለው። ስለዚህ ማን ነው ብለው ነው? ኦነግ ማን ነው ይላል። ይህን ያደረገው ኦሮሚያ ውስጥ ነው የተከሰተው። የኦሮሞ ተወላጅ የሆኑ ሰዎች ናቸው፣ ጥቃቱ የደረሰባቸው አደጋው የደረሰባቸው የሞቱትም። ስለዚህ ማን ነው ይህንን ያደረገው ይላሉ። በዚህ አካባቢ ሕገ ወጥ የሆኑ ተግባራትን የሚፈጽሙ ትናንሽ ቡድኖች እንዳሉ አንዳንድ መረጃዎች ይጠቁማሉ። እነዚህም ደግሞ በለጡ ሂደት ውስጥ ጥቅማቸው የተነካባቸው ኃይላት ወይም ደግሞ ግለሰቦች ወይም ቡድኖች ሊሆኑ ይችላሉ የሚል ሆነ ጊዜ ያለ ኢንፎርሜሽን። አቶ ቶሌራ አዳባ በአጠቃላይ በሰጡት በዚህ ቃለ ምልልስ የኦሮሞ ሕዝብ ጥያቄ በሰላማዊ መንገድ የሚፈታ ከሆነ ግዴታ የትጥቅ ትግል ካላካሄድን አንልም። ስለዚህ ለቀረበው የሰላም ውይይት ዝግጁ ነን። ነገሮች በሰላም የሚጠናቀቁ ከሆነ በጠረጴዛ ዙሪያ ተቀምጠን በሰላም ለመወያየት ዝግጁ ነን። ለዚህ ነው የተኩስ ማቆም አዋጁን ያወጣ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ